Yeah, yeah, america dreams, radio tabeno. no one nation can address all these challenges alone, and that's why we need each other. and that's why we need international coalitions.

አንዳችን ሌላችንን የምንፈልገውም ለዚህ ነው። በአፍሪቃ የዩናይት ስቴትስ ጦር አዛዥ ሜጀር ጀኔራል ሪች ሮጀርስ ክላውቴ ናቸው። ዝርዝሩ በዕለቱ አቢሬስ ይቀርባል። ሰኔ 15 በተፈጠረብን ድንገተኛ ጥቃት በግፍ ከተነጠቁብን ሶስቱ ጓዶቻችን መካከል ሁለቱ የአዴፓ ስራ አስፈጻሚ ኮሚቴ አባላት ነበሩ።

በተመሳሳይ መንገድ የኢህአዴግ ስራ አስፈጻሚ አባላትም ነበሩ። አባል እንዲሆኑ የመረጥ ናቸው። ጓድ ተመስገን ጥሩ ነህንና ጓድ አገኘሁ ተሻገርን ነው። የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ፖለቲካ ዘርፍ ኃላፊ አቶ አብርሃም አለህኝ ናቸው። የዚህም ዝርዝር በመጽሔት ተካቷል።

ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሐምሌ 8 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበነን አቀናባሪያችን ንጉሱ ታምሮ የስርጭት መሐንዲሱም፣ እንዲሁም ሁላችንም እዚህ ስቱዲዮ አብረን እንቆያለን። አሁን የሰዓቱን የዓለም ዜና

የአማራ ዴሞክራሲያዊ ፓርቲ ማዕከላዊ ኮሚቴ የጠቅላይ ሚኒስትሩ የብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን የክልሉ እጩ አስተዳዳሪ አቶ ዮሐንስ ቧ ያለውን ቧ ያለውን፣ ይቅርታ ደግሞ የፓርቲው ምክትል ሊቀመንበር አድርጎ ዛሬ መርጧል። ፓርቲው ምርጫውን ያካሄደው ከሁለት ሳምንታት በፊት የተገደሉትን ዶክተር አምባቸው መኮንንንና ሌሎች አመራሮችን ለመተካት ነው ተብሏል። አቶ ተመስገን ጥሩነህ

አቶ አገኘው ተሻገርና አቶ ዮሐንስ ቧ ያለው ፓርቲውን በመወከል በኢህአደግ የስራ አስፈጻሚ ኮሚቴነት የሚያገለግሉት ዘጠኙ ውስጥ ይካተታሉ ተብሏል። በመጽሄት ዘገባ ይኖረናል። በምዕራብ ኦሮሚያ ቡኖ በደሌ የጨዋቃ ወረዳ ውስጥ ባለፉት ሰባት ቀናት ሶስት ሰዎች የተገድለው ሁለት መቶ ሰማኒያ ቤቶችም በመንግስት ወታደሮች ነው የተቃጠሉት ሲሉ ነዋሪዎች

ተናገሩ። በዚሁ ዞን 30 ሰዎች እንደታሰሩም ታውቋል። የጨዋቃ ወረዳ ምክትል አስተዳዳሪ ስለ ታሰሩት ሰዎች የጠራ መረጃ የለኝም፣ እናጣራለን፣ የተቃጠለ መኖሪያ ቤትም የለም ሲሉ አስተባብለዋል። ሽፍቶች ግን ሽፍቶችን ግን መያዛቸውን የገለጡት የዞኑ አስተዳዳሪ ሻፊ ሁሴን በበኩላቸው የታሰሩ ሰዎች ጉዳይ የተጣራ መሆኑን አመልክተዋል። ተጨማሪ ዘገባ በመጽሄት ይቀርባል።

በደቡባዊ ሶማሊያ በሚገኝ ሆቴል ላይ ባለፈው አርብ በተፈጸመው የአሸባሪዎች ጥቃት ከተገደሉት 33 ሰዎች መካከል ሆዳን ና ላየን የተባለች የቴሌቪዥን ጋዜጠኛ ትገኝበታለች። ጋዜጠኛዋ ከውጭ አገር ኑሮዋ ወደ ሶማሊያ የተመለሰችው ሶማሊያውን የተሻለ የኑሮ ሁኔታ እንዲገነቡ ለመርዳት እንደነበር ታውቋል።

በአልሸባብ ጥቃት እስከተገደለችበት ወቅት ድረስም ግዋን ስትመታ እንደቆየች ሀሮን ማሩፍና ሳራ አብዲ አህመድ ያጠናቀሩት ዘገባ ይጠቅሳል። ዝርዝሩን አዳነች ፍሳ የታቀርባለች።

አድማጮች የዚህ ዘገባ ዝርዝር ለጊዜው ለሌላ ሰዓት ተላልፏል። አሁን ተከታዩን ዜና እናሰማ። ኮንጎ ውስጥ የኢቦላ ወረርሽኝን በማጥፋት ስራ ላይ የተሰማሩ ሁለት የማህበረሰብ ጤና ሰራተኞች ምስራቃዊ ዲሞክራቲክ ኮንጎ ክፍለ ግዛት ኪቩ ውስጥ መገደላቸውን የአገሪቱ ጤና ጥበቃ ሚኒስቴር ዛሬ ሰኞ አስታወቀ። ሰራተኞቹ ለወራት ያህል ተደጋጋሚ ግድያ

ዛቻ አይደርስባቸው እንደነበርም የሚኒስቴር መስሪያ ቤቱ ጨምሮ ገልጠዋል። ይህ እንዲህ እንዳለ የጤና ጥበቃ ሚኒስቴር ባለስልጣናት እንዳረጋገጡት ከሩዋንዳ ጋር በምታዋስነውና ከሁለት ሚሊዮን ሕዝብ በላይ በሚኖርባት ጎማ የመጀመሪያው የኢቦላ ህመምተኛ ተገኝቷል። ባለስልጣናት እንዳስታወቁት ህመምተኛው ከቤቶምቦ በአውቶብስ ወደ ጎማ ይጓዝ የነበረ የመንፈሳዊ

መምህር ሲሆን ትናንት እሁድ ጎማ እንደደረሰ ወደ ኢቦላ መታከሚያ ማዕከል ተወስደዋል። የአውቶቡሱ አሽከርካሪና መንገደኞች ደግሞ በዛሬ ሁለት ክትባት እንደተሰጣቸው የፈረንሳይ ዜና አውታር ኤኤፍፒ ዘግበዋል። ኢቦላ ኮንጎ ውስጥ ከ1600 በላይ ሰዎች ገድሏል። የቀድሞው የደቡብ አፍሪካ ፕሬዚዳንት ጄኮብ ዙማ በሙስና የተወነጀሉበትን ክስ አስተባበሉ።

ሙያዬንና ታዋቂነቴን ለማጣጣል በመጨረሻም እንድገደል የተውጠነጠነብኝ ሴራ ነው ሲሉም ይሟገታሉ። ዙማ ጆሃንስበርግ ውስጥ ለተሰየመው የምርመራ ኮሚሽን በሰጡት ቃል ጠላቶቼ አገር ጥዬ እንድጠፋ የሸረቡብኝ ተንኮል ነው ማለታቸውም ተሰምቷል። ኮሚሽኑ በማንም ላይ የተመሰረተ ክስን የማረጋገጥ ስልጣን የለውም ያሉት የምርመራ ኮሚሽኑ ዳኛ ሬመንድ ዞንዶ በበኩላቸው

መመርመርና በቀረቡትም ክሶች ላይ ጥያቄ የማቅረብ ስልጣን ግን አለው ብለዋል። ዙማ በበርካታ የሙስና ወንጀል በመጠርጠራቸው ባለፈው ዓመት በገዢው የአፍሪካ ብሔራዊ ኮንግረስ ኤንሲ ከስልጣን እንዲወርዱ መደረጋቸው አይዘነጋም። የአድማጮች የዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ

ነጭ ባልሆኑ አራት ሴቶች የምክር ቤት አባላት ላይ የሰነዝሩትን ኃይለ ቃል በአዲስ መልክ አቀረቡ። አራቱ ሴት የምክር ቤት አባላት ከቆዳ ቀለማቸው ሳቢያ ከፕሬዝዳንቱ ጥቃት እየደረሰባቸው ነው። ዩናይት ስቴትስን እስራኤልና የፕሬዝዳንቱን ቢሮ ተዳፍራችኋል ተብለው ነው።

እነኚህ አክራሪ ግራዘመም የምክር ቤት አባሎች በሀገራችን በእስራኤል ህዝብና በፕሬዚዳንቱ ቢሮ ላይ ለሰነዘሯቸው አስነዋሪ ቃላትና ለፈጸሙት ጥፋት መቼ ይሆን ይቅርታ የሚጠይቁት? ሲሉም የጠየቁት ትራምፕ በዚህ አጸያፊና አስነዋሪ ድርጊትም ህዝባችን ተቆጥቷል ብለዋል። አድማጮች፣ በዚህም ላይ መጽሔት ሰፋ ያለ ዘገባ ያቀርብበታል።

የሶማሌ ክልላዊ መንግስት ቀደም ሲል ይነበባል ያልነው አሁን ደረሰን። የሶማሌ ክልል መንግስት የአመታዊ ስራ አስፈጻመና ቀጣይ እቅዱን ለመገምገም በጠራው መድረክ ላይ ቀርተዋል ወይም ስብሰባውን አቃርተው አቋርጠው ወጥተዋል ያላቸው ሁለት መቶ አስራ ሁለት አመራሮች ከኃላፊነት ታግደዋል። እርምጃው አስር ከፍተኛ የክልል አመራሮችንም ያካተተ ነው ተብሏል።

እገዳው በአንዳንዶች ሲደነቅ በአንዳንዶች ግን የበዛ ነው ተብሏል። አዲስ ቸኮል ነው ዝርዝሩን የላከልን

የሶማሌ ክልላዊ መንግስት ከሐምሌ ሶስት ቀን ጀምሮ ለ አስራ ሶስት ቀናት የክልሉን የ ሁለት ሺ አስራ አንድ አፈጻጸም ና የ ሁለት ሺ አስራ ሶስት እቅድ ለመገምገም ባዘጋጀው መድረክ ላይ ከስብሰባ ቀርተዋል ወይም ማቋርጠ ወጥቷል ያላቸውን ሁለት መቶ አስራ ሁለት አመራሮች ከሀላፊነት አንስቷል። ይህም ክልሉ ካሉት አመራሮች አስር በመቶ ገደማ የሚሆን ነው። ስለ መድረኩ ና ስለ ተወሰደው እርምጃ የክልሉ ምክር ቤት አባል ና የጅጅጋ ዩኒቨርሲቲ መምህር የሆኑት ዶክተር ኒማን አብዱላሂ አመሬ እንዲህ ብለዋል። እና ማንም ስብሰባው በሂደት ላይ እያለ

ያለ ምክንያት መውጣትም ወይ ደግሞ ከስብሰባው መቅረት እንደሌለባቸው ነው በከፍተኛ አመራሮቹ ማስጠንቀቂያ የተሰጣቸው። ከዛ በኋላ ያው እንግዲህ ሁለት መቶ አስራ ሁለት የሚሆኑት ከወረዳ እስከ ክልል ያለው አመራር ከስራ ሊሰናበት ችለዋል ማለት ነው። የተለያዩ ምክትሎች፣ የኤጀንሲ ዳይሬክተሮች እና ምክትል የቢሮ ኃላፊዎች ያሉበት በክልል ደረጃ ሌሎቹም የወረዳ ሊቃነ መናብር የዞን

አስፈጻሚ አካላት የነበሩትን ጨምሮ ነው። ሁለት መቶ አስራ ሁለት የሚሆኑት ከስራ የተሰናበቱ ማለት ነው። ዶክተር ኒማን የዲሲፕሊን አስፈላጊነትን ቢያምኑበትም በዚህ ደረጃ በርካታ አመራሮችን በጅምላ ማንሳቱ ግን ተገቢ አይደለም ይላሉ። ጅጅጋ ዩኒቨርሲቲ የሚሰሩት አቶ መሀመድ ዩሱፍ መሀመድ ግን እንደ ፖለቲከኛ ሳይሆን እንደ ተገልጋይ ጉዳዩን ካየ ነው እርምጃው ተገቢ ነው ባይ ናቸው። የክልሉ ፕሬዚደንት ወይም ደግሞ የክልሉ የፓርቲውም አመራር

የመጀመሪያው ህጋዊ እርምጃ የወሰዱበት አጋጣሚ ነው ብሎ ማየት ይቻላል። ለረጅም ሲወርድ ሲዋረድ የነበረው የዘላልነትና ኃላፊነትን እንደራሳቸው አድርገው የሚያዩ ሰዎች የፈለጉበት ጊዜ የፈለጉትን የሚያደርጉበትና ስልጣን ከህዝብ የመጣ ጥሩ ስታገለግል የምትቆይበት ጥሩ አድርገህ ሳታገለግል ደግሞ የምትሄድበት መሆኑን አመራርም

ህዝብም የሚያውቅበት አጋጣሚ ነው ነው ይ ማስበው። በተያያዘ ዜና ከንቲባው አቶ መሀዲ ጊሬን ጨምሮ የድሬዷ ሶዴፓ አመራሮች በጅጅጋ ግምገማ አካሂደዋል። ስለ ውጤቱ መረጃ ባይደርስንም በመጪዎቹ ቀናት ከአዲስ አበባ ከሚመጡት የኢህአዴግ አመራሮች ጋር በመሆን በጣምራ እንደሚገመገሙ ያገኘነው መረጃ ያመለክታል።

የድሬዳዋ ምክትል ከንቲባ አቶ ማህዲ ግሬ የፓርቲና መንግስት አሰራር ከሚፈቅደው ውጪ ከኃላፊነት የእንድነሳ ግፊት እየተደረገብኝ ነው ብለው ቅሬታ ማቅረባቸውንና የአስተዳደሩ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቃ ያስታፈሰ ግን ይገምገሙ እንጂ ይውረዱ ብለን አልወሰንም ማለታቸውን ቪዮኤ ዘግቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ሁለቱን ለቅምሻ አዲስ ቸኮልን እናመሰግናለን። አድማጮች ለሰአቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲስ አበበ። በአለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ቆየት ብለው ከሚሰሙት ዘገባዎች አንድ ሁለቱን ለቀምሻ እናሰማችሁ።

No one nation can address all these challenges alone. And that's why we need each other. And that's why we need international coalitions like the African Union mission in Somalia.

በግፍ ከተነጠቁብን ሶስቱ ጓዶቻችን መካከል ሁለቱ የአዴፓ ስራ አስፈጻሚ ኮሚቴ አባላት ነበሩ። በተመሳሳይ መንገድ የኢህአዴግ ስራ አስፈጻሚ አባላትም ነበሩ አባል እንዲሆኑ የመረጥ ናቸው። ጓድ ተመስጊን ጥሩነህንና ጓድ አገኘሁ ተሻገርን ነው። ይሄ ቀደም ሲልም አሰምተናል። ከሳቸው ቀድሞ በእንግሊዝኛ የተናገሩት ግን በአፍሪካ የዩናይትድ ስቴትስ ጦር አዛዥ ሜጀር ጀኔራል ክላውቴ ናቸው።

ዝርዝሩን በዕለቱ አብይ ርዕስ ቀደም ሲል እንደገለጥ ነው እናቀርባለን። እርሳቸውን ተከትሎ የሰማችሁት አዲሱን እንደጠቆመው ቀደም ብለን ካሰማናቸው ድምፆች አንዱ ነው የአማራ ዲሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለይ ናቸው። አድማጮች አሁን በቀጥታ ወደ ዕለቱ

የዩናይት ስቴትስ ጦር ከኢትዮጵያ መከላከያ ኃይልና ከሌሎች ዓለም አቀፍ አጋሮች ጋር የሚያካሄደው ለሁለት ሳምንታት የሚቀጥለው የጦር ልምምድ መጀመሩ ዛሬ ተገለጠ። የትኛውም አገር እያጋጠሙ ያሉ ፈተናዎችን ሙሉ በሙሉ ብቻውን መጋፈጥ አይችልም ሲሉ በአፍሪካ የዩናይት ስቴትስ ጦር አዛዥ ሜጀር ጀነራል

ሮጀርስ ክላውቲ አስተያየት ሰጥተዋል። የኢትዮጵያ የመከላከያ ሚኒስትር ዴታ ፍስሐ ወልደ ሰንበት በበኩላቸው የጦር ልምምዱ የሚያጋጥሙንን ፈተናዎች የበለጠ ስኬታማ በሆነ መንገድ ለመጋፈጥ ያስችለናል ማለታቸውን ጠቅሶ እስከንድር ፍሬው ተከታዩን አድርሶናል።

ጀስቲፋይድ አኮርድ 19 የተሰኘው የጦር ልምምድ በምስራቅ ኢትዮጵያ የሚካሄደው ከዛሬ ሐምሌ 8 ጀምሮ ከሁለት ሳምንታት ለሚበልጥ ጊዜ ነው። ከዩናይትድ ስቴትስና ኢትዮጵያ እንደዚሁም ለአፍሪካ ሕብረት የሶማሊያ ተልእኮ አሚሶም ወታደር ካዋጡ ሀገራትና ከምዕራባውያን አጋሮች የተውጣጡ 1100 አካባቢ ሰዎች ተሳታፊ እንደሚሆኑ ተገልጿል። የአፍሪካ ሀገራት የሚያጋጥሟቸው የተለያዩ የጸጥታ ፈተናዎች ድንበር የሚገድባቸው እንዳልሆኑ

በአፍሪካ የዩናይትድ ስቴትስ ጦር አዛዥ ሜጀር ጀነራል ሮጀር ክላውቲዬ ተናግረዋል። እነዚህ ፈተናዎች አንዳንዴ ድንበር ይሻገራሉ፣ የአካባቢዎችን መረጋጋትም ያውካሉ በማለትም አክለዋል። ይህ ደግሞ በጋራ መስራትን ይበልጥ አስፈላጊ እንደሚያደርገው ነው ያብራሩት ኖ

የትኛውም አገር እነኝህን ሁሉ ፈተናዎች ብቻውን ሊጋፈጥ አይችልም። አንዳችን ሌላችንን የምንፈልገውም ለዚህ ነው። የአፍሪቃ ህብረት የሶማሊያ ተልእኮን የመሰሉ ዓለም አቀፍ ቅንጅቶች የምንፈልገውም ለዚህ ነው። የጋራ በሆኑ ስጋቶች ላይ አብረን የምንቆመው፣ ወዲያውንም ወደ ጋራ ዓላማ ማለትም የበለጠ የበለጸገችና ጸጥታ የጠበቀ አፍሪቃን ወደ መፍጠር የምንሄደውም በትብብርና

በአጋርነት በመስራት ነው። አሜሪካዊ ጀኔራል እንዳሉት ከኢትዮጵያ በተጨማሪ ለአፍሪካ ህብረት የሶማሊያ ተልእኮ ወታደር ያዋጡ ሶስት ሀገራት ማለትም ቡሩንዲ፣ ጅቡቲና ዩጋንዳ እንደዚሁም ሶማሊያ ራሷ የልምምዱ ተሳታፊዎች ናቸው። ዩናይትድ ስቴትስ፣ ኔዘርላንድ፣ ዩናይትድ ኪንግደም፣ ብራዚል፣ ፈረንሳይና ጣሊያንም ከተሳታፊዎቹ መካከል ተጠቅሰዋል። ከዓለም አቀፍ ተቋማት መካከል ደግሞ የተባበሩት መንግስታት የአፍሪካ ህብረት የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት

የዩናይትድ ስቴትስ የሰላም ኢንስቲትዩት፣ የዓለም የቀይ መስቀል ኮሚቴ ይገኙበታል ብለዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር በበኩላቸው የጦር ልምምዱ የሚኖረውን ጠቀሜታ አብራርተዋል። አካባቢያዊ ሰላምን ለመደገፍ የሚያስችሉ የተለያዩ ክህሎቶችን ለመቅረጽ፣ ለማዳበር ይረዳል ነው ያሉት። በተለያዩ ሀገራት የጦር ሰራዊቶች መካከል ጠንካራ ትስስር መፍጠር እንደሚያስችልም አብራርተዋል።

አገራት የተለያዩ ፈተናዎች እያጋጠሟቸው መሆኑን ያብራሩት የኢትዮጵያ የመከላከያ ሚኒስትር ዴታ ፍስሐ ወልደ ሰንበት የተወሰኑትን በምሳሌነት ጠቃቅሰዋል። ሽብርተኝነትን፣ የቀጠለውን የአገር ውስጥ ተፈናቃዮች ጉዳይ፣ የብሔርና የጎሳ ግጭትን የመሳሰሉትን። የጋራ የጦር ልምምዱ ታዲያ እነዚህን ፈተናዎች ለመቋቋም እንደሚያግዝ ነው የተናገሩት። ስትራቴጂክ ሙልቲፕሌየር ዛት አለውስ ኦል ኦፍ አስ ቱ አድሬስ

ለጦር ኃይሎቻችን ሁሉ የሚያስገኙት ጠቀሜታ ሁላችንም ፈተናዎችን ብቻችንን መወጣት እንችል ከነበረው የበለጠ ውጤታማ እንድንሆን ነው። በአንድነታችን ስትራቴጂካዊ ጥንካሬ ይመጣል። ሁላችንም ሰላማዊ፣ የተረጋጋ፣ የበለጸገና ነጻ የአፍሪካ ቀንድ ሀገሮች ቤተሰብ የመመስረት እቅዳችንን ለማሳካት የሚያስችልም ነው።

የጋራ የጦር ልምምዱ መጀመር ይፋ በተደረገበት ስነ ስርዓት ላይ ከዩናይትድ ስቴትስና ከየሀገራቱ የመጡ ከፍተኛ የጦር መኮንኖች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የአማራ ዴሞክራሲያዊ ፓርቲ አዴፓ ማዕከላዊ ኮሚቴ

የጠቅላይ ሚኒስትሩ የብሔራዊ ጸጥታ አማካሪ የነበሩትን አቶ ተመስገን ጥሩነህን የክልሉ እጩ ርዕሰ መስተዳድር አቶ ዮሐንስ ቧ ያለውን ደግሞ የፓርቲው ምክትል ሊቀመንበር አድርጎ ዛሬ መርጧል። ፓርቲው ምርጫውን ያካሄደው ከሁለት ሳምንታት በፊት የተገደሉትን የቀድሞውን የክልሉን ርዕሰ መስተዳድር ዶክተር አምባቸው መኮንንን እና ሌሎች አመራሮችን ለመተካት መሆኑ ተመልክቷል። አቶ ተመስገን ጥሩነህ፣ አቶ አገኘው ተሻገርና አቶ ዮሐንስ ቧ ያለው ፓርቲውን በመወከል

በኢህአደግ የስራ አስፈጻሚ ኮሚቴነት የሚያገለግሉት ዘጠኝ ውስጥ ተካተዋል። አስቴር ምስጋናው ዝርዝሩን ይዛለች።

የአማራ ዲሞክራሲያዊ ፓርቲ አዴፓ በቅርቡ በህይወት ያጣቸውን ከፍተኛ አመራሮች የሚተኩ ሰዎችን መርጧል። የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኝ ዛሬ በሰጡት ጋዜጣዊ መግለጫ የአማራ ዲሞክራሲያዊ ፓርቲ አዴፓ በሰኔ 15ቱ ጥቃት ህይወታቸውን ባጡ የአዴፓና የኢህአዴግ ስራ አስፈጻሚ ኮሚቴዎች ምትክ አዲስ አመራሮችን መርጧል ብለዋል። በዚህም

ለአዴፓ ና ለኢህአዴግ ስራ አስፈጻሚ ኮሚቴነት የተመረጡት አቶ ተመስገን ጥሩነህና አቶ አገኘው ተሻገር ናቸው። የማዕከላዊ ኮሚቴው አቶ ዮሐንስ ቧያለውን የአዴፓ ምክትል ሊቀመንበር አድርጎ የመረጠ ሲሆን፣ አቶ ተመስገን ጥሩነህን ደግሞ የክልሉ እጩ ርዕሰ መስተዳደር አድርጎ መርጧቸዋል። ሰኔ 15 በተፈጠረብን ድንገተኛ ጥቃት በግፍ ከተነጠቁብን ሶስቱ ጓዶቻችን መካከል ሁለቱ የአዴፓ ስራ አስፈጻሚ ኮሚቴ አባላት ነበሩ።

በተመሳሳይ መንገድ የኢህአዴግ ስራ አስፈጻሚ አባላትም ነበሩ። በተመሳሳይ መንገድ የኢህአዴግ ስራ አስፈጻሚ አባል እንዲሆኑ የመረጥናቸው ጓድ ተመስገን ጥሩ ነህንና ጓድ አገኘሁ ተሻገርን ነው። ሁላችንም እንደምናውቀው ጓድ ዶክተር አምባቸው መኮንን የክልላችን ርዕሰ መስተዳደር እና የድርጅታችን የአማራ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር ነው የነበረው። በማዕከላዊ ኮሚቴው የሀሳብ ትግል ተደርጎ ይመጥናል ብለን በዚህ ቦታ ላይ እንዲገባ የተደረገው

ጓድ ዮሐንስ ጓድ ዮሐንስ ቦያለው የድርጅታችን የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ነው። በተመሳሳይ የድርጅታችን ምክትል ሊቀመንበር ሆኖ እንዲያገለግል ማዕከላዊ ኮሚቴውም ስራ አስፈጻሚውም በጋራ የወሰኑት ጉዳይ ነው። የክልላችን ርዕሰ መስተዳድር ማን ይሁን የሚለውን ተነጋግሮ እጩ የማቅረብ ስራ ለመስራት ሞክረናል። እንግዲህ ከህግ አኳያ የክልሉ ርዕሰ መስተዳድር ቀርቦ

ይሁንታ የምክር ቤቱን ይሁንታ ካገኘ በኋላ ነው በቀጥታ ወደ ስራ መግባት የሚቻለው። ነገር ግን ካለንበት ነባራዊ ሁኔታ አኳያ በጣም ዲጂታል ፖለቲካል ኢኮኖሚ ውስጥ የምንገኝ ከመሆናችን አንጻር ይህንንም ግልጽ አድርጎ ማለፍ ለኢትዮጵያ ህዝብ ለክልላችን ህዝብ ይጠቅማል ብለን ስላመንን እጩ ርዕሰ መስተዳድር ሆኖ ክልላችንን ሊመራ ይገባል ብለን የመረጥነው ጓድ ተመስገን ጥሩነህን ነው።

አቶ አብርሃም፣ እንደተናገሩት ለክልሉ ርዕሰ መስተዳደርነት በእጩነት የተመረጡት አቶ ተመስገን ጥሩ ነህ በክልሉም ሆነ በፌዴራል ደረጃ በተለያዩ ኃላፊነቶች በቅንነትና በታማኝነት ያገለገሉና እያገለገሉ ያሉ ናቸው ብለዋል። አሁንም የአማራን ህዝብ ባካበቱት ልምድ ያገለግላሉ ተብለው ተስፋ የተጣለባቸው ናቸው ብለዋል። ጓድ ተመስገን ጥሩ

ክልላችን እጩ ርዕሰ መስተዳደር ሆኖ እንዲያዝ የተፈለገበት ዋነኛው መሰረታዊ ምክንያት በክልል ውስጥ በተለያዩ ኃላፊነቶች ሲሰራ የቆየና በተግባር ስምሪት አጠቃላይ አቅሙ የሚታወቅ ጓዳችን ነው። የርዕሰ መስተዳድሩ አማካሪ በመሆን ለረዥም ጊዜ ሰርቷል። በተመሳሳይ በክልሉ ከፍተኛ የኃላፊነት ቦታዎችም ሰርቷል። በዞን አስተዳዳሪነትም በተመሳሳይ ሰርቷል። በፌዴራል ደረጃ በተለያዩ ኃላፊነቶችም የሰራና ከፍተኛ የሆነ ልምድ እና እውቀት ያለው ጓዳችን ነው።

አሁንም የክቡር ጠቅላይ ሚኒስትራችን የመረጃና ደህንነት አማካሪ ሚኒስትር በመሆን እየሰራ ነው የሚገኘው። ስለሆነም ድርጅታችን የአማራ ዲሞክራሲያዊ ፓርቲ ጓድ ተመስገን ጥሩነህ ክልላችን በሂደት ያጋጠመውን ችግር በመፍታት በቀጣይ ከክልላችን ሕዝቦች ጋር በጋራ በመሆን አመራራችንን በማጠናከር የላቀ ውጤት ያመጣል በሚል መተማመን እጩ የክልላችን እርሰ መስተዳደር ሆኖ እንዲቀርብ ይዘነዋል።

አጠቃላይ ውጤቱ ግን በሕግ አግባብ ለክልላችን ምክር ቤት ከቀረበ በኋላ ተፈጻሚ ይሆናል ብለን ተስፋ እናደርጋለን። የአቶ ተመስገን ጥሩነህ ይህ ህይወት ታሪክን በተመለከተ በተለያዩ የመገናኛ አውታሮች እየተገለጸ ነው።

በዚህም አቶ ተመስገን ጥሩነህ የመጀመሪያ ዲግሪያቸውን በኮምፒውተር ሳይንስ፣ ሁለተኛ ዲግሪያቸውን ደግሞ በተቋሚ የለውጥ አመራር ያጠናቀቁ ሲሆን በሀገር መከላከያ ሰራዊት ውስጥ እስከ ሻለቅነት ማዕረግ የደረሱና በተቋሙም የመረጃ ዋና መምሪያ የኤሌክትሮኒክስና የቴክኒክ መረጃ መምሪያ ኃላፊ ሆነው ያገለገሉ ናቸው። በኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ መስራች አመራር ከመሆን ባለፈ ከመምሪያ ኃላፊነት እስከ ዋና ዳይሬክተርነት ያገለገሉ ናቸው። በአማራ ክልልም የርዕሰ መስተዳደሩ የጸጥታና ቴክኖሎጂ አማካ

አማካሪ፣ የአማራ ገጠር መንገዶች ባለስልጣን ምክትል ስራ አስኪያጅ፣ የአማራ ገጠር መንገዶች ኮንስትራክሽን ኤጀንሲ ዋና ስራ አስኪያጅ፣ የምስራቅ ጎጃም ዞን ዋና አስተዳዳሪ ሆነውም ያገለገሉ ነበሩ። በአሁኑ ሰዓትም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሆነው እያገለገሉ ይገኛሉ ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።

አስቴር ምስጋናውን አሁን ለዘገባዋ እናመሰግናለን። አድማጮች፣ ተከታዩ ወዲህ ወደ ዩናይትድ ስቴትስ ይመልሰናል።

ዘረኛና መጤጠል ተብለው በነቃፊዎች የተተቹ ነቀፌታዎችን በትዊተር አማካኝነት አከታትለው የለቀቁት የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ አሁንም በርካታ ዲሞክራት የኮንግሬስ አባላት ላይ ማነጣጥራቸውን ቀጥለዋል። እነኚህ ጽንፈኛ ግራ ክንፍ የምክር ቤት አባላት ስለ ጸያፍ ንግግራቸውና አድራጎታቸው የእስራኤልን ሕዝብ ደግሞም ዋይት ሀውስንም ጭምር ይቅርታ የሚጠይቁት መቼ ነው? ሲሉ ነው

ትዊተር በጻፉት ፕሬዚዳንቱ ዛሬም የቀጠሉት። የአሜሪካ ድምፁ ሪቻርድ ግሪን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታዬ ይዛቀርባለች። ትናንት እሁድ ፕሬዚደንት ትራምፕ የኮንግረስ አባላቱን ይልቁን የመጣችሁበት የፈራረሰና ወንጀል የወረሰው ስፍራ ሄዳችሁ ለመጠገም ብትሰሩስ ብለው ተራማጅ አመለካከት የሚያቀነቅኑ ዲሞክራቶች ላይ ያነጣጠረ የትዊተር መልእክት ለቀዋል።

ኢላማ ያደረጓቸው አራቱ አዲስ ገቢ የኮንግረስ አባላት የኒውዮርኳ አሌክዛንድሪያ ኦካሲዮ ኮርቴስ፣ የማሳቹሴትሷ አያና ፕሪስሊ፣ የሚሽጋኗ ራሺዳ ታሊብ እና የሚኒሶታዋ ኢልሃን ኦማር ናቸው። ታዲያ ከአራቱ ውስጥ የውጭ ሀገር ተወላጇ

ትውልደ ሶማሊያዋ ኢልሃን ብቻ ናቸው። ሰሞኑን አራቱ ተራማጅ አቋም አቀንቃኝ ዲሞክራት የምክር ቤት አባላት የኢሚግሬሽን ፖሊሲንና ሌሎችንም ጉዳዮች በተመለከተ ከተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲ ጋር እሰጥ አገባ ገጥመው ሰንብተዋል። የፕሬዝደንቱን ትኩረት ስቦ ባልተለመደ ሁናቴ ለአፈ ጉባኤዋ ቆመው በይፋ እንዲናገሩ የገፋፋቸውም እሱ ነው።

ከናንሲ ፔሎሲ ጋር በተለያዩ ጉዳዮች ዙሪያ እንነጋገራለን፣ እንሟገታለን። ያ መልካም ነገር ነው። ይሁንና እርሳቸውን የሚያዋርዱ አንዳንድ ሰዎች እንዳሉ ይሰማኛል። ታውቃላችሁ፣ ናንሲ ያ ሁኔታ እንዲቀጥል የሚፈቅዱ አይመስለኝም።

እነኚህ ሰዎች ከየት እንደ መጡ አላውቅም። ብቻ ከሆነ ቦታ የመጡ ናቸው። አፈጉባኤ ጉባኤ ፐሎሲ በበኩላቸው የፕሬዝደንቱ አነጋገር ሀገራችንን ለመከፋፈል የታለመ መጤጠል በማለት አውግዘዋል። የፕሬዝደንቱ አሜሪካን እንደገና ታላቅ እናድርግ እቅድ ከጅምሩ አሜሪካን እንደገና ነጭ እናድርጋት መሆኑን ያረጋገጠ ብለውታል ፐሎሲ።

ለፕሬዝዳንትነት እየተወዳደሩ ያሉት ታዋቂ ዲሞክራት ሴነተር ካሚላ ሃሪስም ፈጥነው ለአራቱ አዲስ ገቢ የምክር ቤት አባላት ተከራክረዋል። ይህ የለየለት ዘረኛና የአሜሪካዊነት ባህርይ የሌለው አባባል ነው። ወደ መጣህበት ሂድ የሚል ያረጀ የአግቧ አነጋገር ምናልባት መንገድ ላይ ይሰማ እንደሆነ እንጂ

በዩናይትድ ስቴትስ ፕሬዚደንት ደረጃ ፈጽሞ ሊባል የሚገባው አይደለም። የሚኔሶታዋ ኢልሃን ኦማር እና የሚሽጋኗ ራሺዳ ታሊብ ዩናይትድ ስቴትስ ኮንግረስን በማገልገል የመጀመሪያ ሙስሊም ሴቶች ናቸው።

ታዲያ በተለይ ኦመር በተደጋጋሚ የወግ አጥባቂዎች ነቀፌታ ኢላማ ሲሆኑ ይስተዋላል። ለዚህ ከፊል ምክንያቱ አዘውትረው እስራኤልን ስለሚነቅፉና ጸረ ሴማዊ ተብለው የሚታዩ አስተያየቶችን ስለሚሰጡ ነው። ፕሬዝደንት ትረምፕ ወደ መጣችሁበት ሂዱ ማለታቸውን የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይም ፈጽሞ ተቀባይነት የሌለው ሲሉ አውግዘዋል።

ፕሬዚዳንት ትራምፕ በአራቱ የኮንግረስ አባላት ላይ ዛሬም ነቀፌታቸውን ቀጥለዋል። በነዚህ ሰዎችና በሚያደርጉት ተግባር ብዙ ሰው ተቆጥቷል ያሉት ፕሬዝደንቱ ዲሞክራቶች ከነዚህ በጣም የተጠሉና ሕዝብን የማይወክሉ የምክር ቤት አባላት አንደበት ከሚወጣው ጸያፍ ንግግርና ድርጊት ጎን የሚቆሙ ከሆነ የሚከተለውን እናያለን ሲሉ አስከትለው ተናግረዋል እስራኤል

ዩናይትድ ስቴትስ ከዳችኝ እንድትል ነው ያደረጓት ብለዋል ፕሬዚደንቱ። ፕሬዚደንቱ ያሉትን በትዊተር ከመልቀቃቸው አስቀድሞ ካነጣጠሩባቸው አራት የምክር ቤት አባላት ውስጥ ሶስቱ አሜሪካ የተወለዱ ዜጎች መሆናቸውን ያውቁ እንደሆነ ለመጠየቅ ቪኦኤ ለዋይት ሀውስ ላቀረበው ጥያቄ መልስ አላገኘም።

ጠንካራ የፕሬዝደንት ትራምፕ ደጋፊ የሆኑትና ትናንትና አብረዋቸው ጎልፍ ሲጫወቱ የነበሩት ሪፐብሊካኑ ሴነተር ሊንዚ ግራም ፕሬዝደንቱ በአራቱ የምክር ቤት አባላት ላይ እንዲያውም ከዛ የበለጠ ነቀፋ ማፋፋም አለባቸው ብለዋል። የሚኒሶታዋ የሕዝብ ተወካይ ኢልሃን ኦማር ትናንት ለፕሬዝደንቱ ነቀፋ በሰጡት ምላሽ

የምክር ቤት አባላት ቃለ መሀላ የሚያደርጉት ለዩናይትድ ስቴትስ ብቻ ነው ካሉ በኋላ እንደ እርሳቸው ካለ የመጨረሻ መጥፎ ምግባር፣ ብልሹ፣ ብቃት የለሽ ፕሬዚደንት ልንጠብቃት የምንታግለውም ለዚህ ነው ብለዋል። የኒውዮርኳ ኦካሲዮ ኮርቴዝ ፕሬዝደንቱን የተናደዱት እኛን ያቀፈች ዩናይትድ ስቴትስን ማሰብ ስለማይችሉ ነው ብለዋል። አያይዘውም ለምዝበራው እንዲመቾት

በፍርሃት የተዋጠች አሜሪካን ይፈልጋሉ ሲሉ ነቅፈዋል። የመጽሔቱ ዝግጅት እዚህ ላይ ይጠናቀቃል። አድማጮች በ22 በ25ና በ30 ሜትር ባንድ የሚተላለፈውን የአማርኛ ፕሮግራም ነው ከቪኦኤ የምታደምጡት። እዚች ጋር የሙዚቃ እረፍት ልናደርግ ነው። መልካም ምሽት።

ሙዚቃው ጀምሯል። ድምፃዊው ቴዎድሮስ ካሳሁን ቴዲ አፍሮ ቆየት ያለ ስልቱ ላምባዲና ነው የምሽቱ ምርጫችን።

አድማጮች የዋና ዋና ዜና እናሰማለን። ቀደም ሲል ካላነበብ ነው ልጀምር።

ዩናይትድ ስቴትስ ውስጥ በህገ ወጥ መንገድ ይኖራሉ በተባሉና እስከ ሁለት ሺህ በሚደርሱ ስደተኞች ላይ ትናንት እሁድ የተጀመረ አገር አቀፍ አሰሳ በታቀደው መሰረት እንዳልተካሄደ ተገለጠ። ተጠባባቂ የዩናይትድ ስቴትስ የስደተኞች ዋና ኃላፊ ማቲ አልበንስ በሰጡት ቃል መስሪያ ቤታቸው እየሰራ ያለው ኢሚግሬሽን ፍርድ ቤት በቀረቡትና ከአገር እንዲወጡ በኢሚግሬሽኑ ዳኛ በተበየነባቸው ስደተኞች ዙሪያ መሆኑን ገልጠዋል። በአብዛኛው እንደ ማያሚ፣ ኒውዮርክ

አትላንታና ቦልቲሞር በመሳሰሉ ቦታዎች ምንም አይነት እንቅስቃሴ አልታየም ተብሏል። ስደተኞቹ የፍርድ ቤት ማዘዣ ካላዩ በቀር ቤቶቻቸውን ለማንም እንዳይከፍቱና ድንገት ቢያዙ እንኳ ጠበቃ ከመድረሱ በፊት ቃል እንዳይሰጡ ተመክረዋል።

ቅድም ሲል እንዳልነው የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ የጠቅላይ ሚኒስትሩ ብሔራዊ ጸጥታ አማካሪ የሆኑትን የነበሩትን ይቅርታ አቶ ተመስገን ጥሩነህን የክልሉ እጩ አስተዳዳሪ አቶ ዮሐንስ ቧ ያለውን ደግሞ የፓርቲው ምክትል ሊቀመንበር አድርጎ ዛሬ መርጧል። ፓርቲው ምርጫውን ያካሄደው ከሁለት ሳምንታት በፊት የተገደሉትን ዶክተር አምባቸው መኮንንና ሌሎች የአመራር አባላትን ለመተካት ነው። አቶ ተመስገን ጥሩነህ፣ አቶ አገኘው ተሻገርና አቶ ዮሐንስ ቧ ያለውን ፓርቲውን በመወከል

በኢህአደግ የሥራ አስፈጻሚ ኮሚቴነት የሚያገለግሉት ዘጠኙ ሰዎች ውስጥ ይከተታሉ ነው የተባለው። እርስ ዜናው ይኸው ነው። አዲሱ አበበን ለርዕሰ ወሬዎቻችሁ አመሰግናለሁ። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ከነበረ

በምዕራብ ኦሮሚያ ቡኖ በደለ የጨዋቃ ወረዳ ባለፉት ሰባት ቀናት ሶስት ሰዎች ተገድለው፣ 28 ቤቶች በመንግስት ወታደሮች ተቃጠሉ ሲሉ ነዋሪዎች ገለጡ። በዚሁ ዞን 30 ሰዎች እንደታሰሩም ታውቋል። የጨዋቃ ወረዳ ምክትል አስተዳዳሪ ስለታሰሩ ሰዎች የጠራ መረጃ የለንም፣ እናጠራለን፣ የተቃጠለ ቤት መኖሪያ ቤትም ስለመኖሩ አስተባብለዋል።

የዞኑ አስተዳዳሪ አቶ ሻፊ ሁሴን በበኩላቸው የታሰሩ ሰዎች ጉዳይ እየተጣራ መሆኑን ገልጠዋል። ናኮር መልካ ዝርዝሩን ልኮልናል። በቡኖ ቤዴሌ ጨዋቃ ወረዳ ባለፈው ሳምንት ሐሙስ ሶስት ሰዎች የኦሮሞ ነፃነት ታጣቂዎችን ትደግፋላችሁ ተብለው በመንግስት ወታደሮች ተገለዋል ሲሉ ስማቸው እንዳይጠቀስ የጠየቁ ግለሰብ ተናግረዋል።

እኛ ቶኩም ማህረር በሚባል የጨዋቃ ወረዳ ቀበሌ ውስጥ ነው የምንኖረው። የኦነግ ታጣቂን ትደግፋላችሁ በማለት ነው ቤቶቻችንን ያፈረሱብን። ለምሳሌ ሀያ አራት የንብ ቀፎ የሚይዝ ሁለት ቤቶችን ያቃጠሉብኝ።

ብዙ ቤታቸው የፈረሱ ሰዎችም አሉ። በአቅራቢያችን በሚገኝ ቀበሌም ሶስት ሰዎች የኦነግን ወታደር ከመደገፍ ጋር ተያይዞ በመንግስት ታጣቂዎች በአካባቢያችን የኦሮሞ ነጻነት ታጣቂዎችን አይተናናቅም ተገልለዋል። ኢብራሂም አህመድ የተባሉ ግለሰብ በበኩላቸው በወረዳው አምስት ቀበሌዎች የመንግስት ወታደሮች ሁለት መቶ ሰማኒያ ቤቶችን አቃጥለዋል ብለዋል።

ምክንያቱም ባለቤቶቹን የኦሮሞ ነጻነት ታጣቂዎቹን ይደግፋሉ ብለው በመጠርጠራቸው ነው ሲሉ ገልጸዋል። የጠረጠሯቸውን ሰዎች ከብቶችና ቡና ይዘዋል በማለትም ተናግረዋል። የወረዳው ምክትል አስተዳዳሪ አቶ ታጁ አብዲ በመንግስት ወታደሮች ተገደሉ ስለተባሉ መረጃ እንደሌላቸውና የሚያጣሩ መሆኑን ገልጸዋል

ስለ ቤቶች መቃጠል የተነሳው ቅሬታ ላይ ማብራሪያ ሰጥተዋል። የኦሮሞ ነጻነት ታጣቂዎችን ከመደገፍ ጋር ተያይዞ የተቃጠለ አንድም ቤት የለም። በዚህ አካባቢ ያለው የኦሮሞ ነጻነት ታጣቂ ሳይሆን ሽፍታ ነው። በአካባቢው በሚገኘው ለፓርክ የታጠረ ወይም ደግሞ ማንኛውም ዱር ውስጥ የሆኑና ህብረተሰቡን ይዘርፋሉ። በህብረተሰቡ ጥያቄ መሰረት እነዚህን ሰዎች

ከዚህ አካባቢ ማራቅ አስፈላጊ የሆኑ ስለተገኘ ጥቂት የፈረሱ ቤቶችም አሉ። ይህ ግን በህብረተሰቡ ፍላጎት የሆነ ነገር ነው። በዘረፋ ወንጀል የተጠረጠሩ ስምንት ሰዎች ባለፈው ሳምንት በፖሊስ ተይዘዋል፣ ያሉት አቶ ታጁ እየተወሰደ ያለው እርምጃ ከሆነግ ታጣቂዎች ጋር

ምንም አይነት ግንኙነት የለውም ብለዋል። በሌላ በኩል በዚሁ ዞን ኦነግን ከመደገፍ ጋር ተያይዞ ሀያ አራት ሰዎች በተለያዩ ወረዳዎች ታስረው ይገኛሉ፣ ስድስት ሰዎች ደግሞ ወደ ሰንቀሌ ፖሊስ ማሰልጠኛ ተወስደዋል ሲል አንድ ስሙ እንዳይጠቀስ የጠየቀ የቤደሌ ነዋሪ ተናግሯል። አባቴ ከታሰሩ ሶስት ሳምንታት አልፈዋል። አሁን በሰንቀሌ ይገኛሉ ያለችው ራሔል መኮንን ለምን እንደታሰሩና አሁን ስለሚገኙበት ሁኔታ ተከታዩም ብላለች።

አባቴን የያዙት የማዘዣ ማዕከሉ አባላት ናቸው። በስራው ቦታ ነው ሄደው የያዙት።

የተያዘበት ምክንያት ፎሌ ወይም ወጣቶችን ታደራጃለህ ተብሎ ነው የተባለው። ፎሌ ማደራጀት ደግሞ ወንጀል አይመስለኝም። አንድ ሳምንት በቤዴሌ ከታሰረ በኋላ ወደ ሰንቀሌ ፖሊስ ማሰልጠኛ ኮሌጅ ነው የተወሰደው። እስካሁንም እዛ ነው የሚገኘው ትላለች። የዞኑ አስተዳዳሪ አቶ ሻፊ ሁሴን የታሰሩ ሰዎችን ቁጥር መግለጽ ባይፈልጉም ለምን እንደታሰሩ አስመልክቶ ማብራሪያ ሰጥተዋል።

የተያዙ ተጠርጣሪዎች አሉ። የተያዙ ተጠርጣሪዎችን ደግሞ ጉዳያቸውን የሚያጣራ አካል አለ። ስለዚህ ጉዳያቸው እየተጣራ ይገኛል ማለት ነው። እነዚህ ሰዎች በተለያየ የወንጀል ድርጊታቸውን የተጠረጠሩት፣ የማጣራት ስራው እንደተጠናቀቀ እርምጃ የሚወሰድ ይሆናል ማለት ነው። ጉዳዩ እንደተጣራም መግለጫ እንደሚሰጡ አመልክተዋል። ለቪኦኤ

ናኮር መልካ አምቦ። ናኮር መልካን ለዘገባው እናመሰግናለን። አድማጮች ተከታዩ ቅንብር ደግሞ ወደ ደቡብ ኢትዮጵያ ይወስድናል። የሲዳማ የክልል ጥያቄ ጉዳይ

የሲዳማ የአገር ሽማግሌዎችና እጀቶች የሲዳማ ዞንን አስረኛው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ብሔራዊ ክልላዊ መንግስት አካል አድርገን አውጀናል አሉ። ረጅም ሰዓት የፈጀ ውይይት ካደረጉ በኋላም የሲዳማ ብሔራዊ ክልላዊ መንግስት ይሆናል ያሉትን ባንዲራ በአዋሳ ከተማ ጉድማሌ ሶሬሳ ሶንጎ በጋራ ሰቅለዋል ይለናል።

ዮናታን ዘብድዮስ ነው ተከታዩን ያደረሰን። የሲዳማ አገር ሽማግሌዎችና ወጣቶች ወይ መጀቶዎች ትላንት ሙሉ ቀን የፈጀ የሲዳማ ብሔራዊ ክልል ቅድመ ምስረታ በተባለ አጀንዳ ዙሪያ በስሜት የታጀበ ክርክርና ውይይት በሀዋሳ ከተማ

ጉዱማሌ ሶሮሳ ሶንጎ በባህላዊ አፍኔ ስርዓት አካሂደዋል። የሲዳማ ሕዝብ ክልል ለመመስረት የሚያስፈልጉ ቅድመ ሁኔታዎችን ማጠናቀቁን ተከትሎ ነው። በርካታ ወጣቶችና የአገር ሽማግሌዎች በታደሙበት ውይይቱ ተደረገ ተባለው። በአፍኔ ባህላዊ ስርዓት የመከረውና በውጥረት የተሞላው ይኸው የወጣቶችና የአገር ሽማግሌዎች ውይይት ረጅም ሰዓታትን ከወሰደ በኋላ ከስምምነት በመድረሳቸው የጋራ አቋም ይዘዋል።

የውይይቱ መሠረታዊ ጉዳይ ራስ ገዝ መስተዳደር ማወጂና ክልላዊ ባንዲራ መስቀል ወይም የመንግስትን አቅጣጫና ውሳኔ መጠበቅ የሚል ነበር። የአገር ሽማግሌዎች ተወካይ እንዳሉት የራሳችንን ክልል በመመስረት ዙሪያ ከመንግስት ጋር ስንመክር ቆይተናል። ብዙ ጊዜም ጠብቀናል። ይሁን እንጂ ምላሽ አልተሰጠንም። በመሆኑም በህግ የተፈቀደ ቀን በማለቁ ከወጣቶችም ጋር በመመካከር የራሳችንን ክልል አውጀናል ብለዋል።

እሳቸው ያሉት ከጎርቸ ወረዳ ከሙራንጮ ፍያንጮ ቀበሌ ነው የመጣሁት ነው ያሉት። የነበረው ስብሰባ ከእጀቶና ከሽማግሌ ጋር ስለ ክልል ምስረታ ነው ያወራ ነው። ከዚህ በፊትም በዚህ ጉዳይ ተገናኝተን አውርተን እናቃለን። በቀጠሯችንም መሰረት በነዚህ ቀናት ምን ማድረግ እንዳለብን ተወያይተናል። መወያየት ብቻ አይደለም ባንዲራውንም እንደ ሽማግሌ አቁመን የራሳችን አዋጅ አውጀን ነው ወጣ ነው የሚል ነው ጠቅለል ያለ መልእክት

በህጋዊ መሰረት አቅርበ ነው የነበረው እኔን ያቀረብነውን ጥያቄ በመቆየቱ በተደጋጋሚ በተለያዩ መፈክሮች ተቃውሞች ስንገልጽ ነበረ። ይህንንም ስንገልጽ መንግስት ምንም ምላሽ አልሰጠንም። ሌላ አማራጭም ስለሌለን ነው ጉባኤ ያደረግነው ነው የሚሉት የሲዳማ ሚዲያ ኔትወርክ ምክትል ስራ አስኪያጅና አክቲቪስት መሆኑን የሚናገረው ወጣት ታሪኩን ለማ። ቀኑ የሲዳማ ብሄር ሰላማዊና ዲሞክራሲያዊ ጥያቄ ፍሬውን ያፈራበት ዕለት ነው ብለዋል። የሲዳማ አባቶች ከሁሉም ጎሳዎች የተወጣጡ ከሁሉም

ንሳ ነጎሳዎች የተውጣጡ ሞቴዎች፣ ጋሮች፣ ቀሪዎች እንደዚሁም ደግሞ የተለያዩ በሲዳማ ውስጥ የሚገኙ ኤጀቶች በተገኙበት ነው አባቶች የራሳቸውን ሀላሌ እንዲጨርሱ። ከዚህ በፊት ከአባቶች ጋር ከባለስልጣናት ጋር እንደዚሁም ከኤጀቶች ጋር የጋራ መድረኮች ተካሂደዋል። እነዚህ መድረኮች በዋናነት ሲዳማ የያዘው ህገ መንግስታዊ ጥያቄ በተንሸዋረረ መልኩ እየታየ

ህጋዊ ምላሽ ሳይሰጥ ስለቆየ፣ ያ እውነት ይታወቅ፣ ኋላ ላይ እኛ የምናደርገው ነገር ሌላ መልኩ እንዳይታይ እውነታችን ይታወቅ የሚል እንቅስቃሴ በአባቶችና በወጣቶች በእጀቶች እየተደረገ ነበረ። ዛሬ አባቶች ያደረጉት ሲጮ ማስቀመጥ ይባላል። ይህ ማለት ማለት ነው።

የእኛ ህገ መንግስታዊ ጥያቄ በተአምር ከ11 1111 አያልፍም የሚለውን ማረጋገጫ የሚሆን ማተም መጥተው በዚህ በሶሬሳ ጉዱማሌ ውስጥ ሄደዋል ማለት ነው። የስዳማ ዞን ምክር ቤት የቀረበለትን የክልል ጥያቄ በሙሉ ድምፅ በማጽደቅ ለክልል ምክር ቤት የላከው የዛሬ ዓመት በዚሁ ሳምንት ሐምሌ 11 2011 ዓ ም ነበር። ስዳማ ክልላዊ መንግስቱን ያጉጃል ተብሎ ሲጠበቀ የነበረው

ምክር ቤቱም ምርጫ ቦርድም ውሳኔ ህዝብ ያስፈጽማል ተብሎ የታሰበውም ከዚህ ቀን በፊት ቢሆንም ወጣቶችና የአገር ሽማግሌዎች ክልላዊ መንግስታቸውን ቀድመው አውጀዋል። ለምን ቀድሞ ታወጀ ተብሎ ለተነሳው ጥያቄም ወጣት ታሪኩን ለማ ማስፈረራ ደርሶብናል፣ ምን ሊፈጠር እንደሚችል አናውቅም። ስለዚህ ከሽማግሌዎች ጋር በመመካከር

ቀድሞ ታውጇል አሉትም በዋናነት 1111 ነው ሲጠበቅ የነበረው ግን ከዛ በፊት ምን እንደሚሆን አይታወቅም። ከፍተኛ የሆነ ፍርሃትና ከፍተኛ የሆነ ማስፈራራት ዘመቻ እየተደረገ ነው ያለው በህዝቡ ላይ። ያንን ስነ ልቦናዊ ጦርነቱን መቋቋም ስላለባት ቀድሞ ይሄ ነገር መደረግ አለበት። ይሄ ኦፊሻል አይደለም መንግስታዊ ወይም የፓርላማ የሲዳማ ብሔራዊ ክልላዊ መንግስት ምክር ቤት የሰቀለው አይደለም። ይህንን የሰቀለው የሲዳማ ህዝብ ነው። የሲዳማ ህዝብ ደግሞ የሚወከለው በሲዳማ ሽማግሌዎች ነው። በዋናነት ማለት ነው። ባህላዊ በሆነ መንገድ ማለት ነው። ስለዚህ

ያንን ከጨረሰ ህዝቡ የሲዳማ ምክር ቤት ከነዚህ ሽማግሌዎች

ፍላጎት ውጭ አይሆንም ተብሎ ይታሰባል። ራት ጌታውን ደጎየ በበኩሉ እጀቶዎችና ሽማግሌዎች ድርሻቸውን ጨርሰዋል። በመሆኑም ስዳማ ክልልነቱን አውጇል፣ የቀረው የመንግስት ድርሻ ነው ብሏል። ስዳማ ህገ መንግስቱ ሰጠውን የመጨረሻውን ስልጣን ተጠቅሟልም ብሏል። በዝርዝር ባይገልጣቸውም በፌዴራል ስርዓት የማያምኑ አዳውሪዎት የሚያቀነቅሉ አካላት ትግላችንን ሌላ ትርጉም እንዲሰጠው ታትሯል ያለው ወጣት ጌታውን፣ ስዳማ እንደ ትናንት ነው ከኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር በአብሮነት ይቀጥላል ነው ያለው ህዝቡ

መሰረት የራሱን መብት በራሱ ወስኗል ማለት ነው ዛሬ። ነገር ግን በተወካዮቹ በኩል ደግሞ በመንግስት በኩል የሚፈጸም የመጨረሻ አንድ ይቀራል። ያም እስከ 11 ባለው እስከ ሀሙስ ድረስ ባለው ይጠናቀቃል ብለን እናምናለን። ይሄ ነው ዛሬ የተፈጸመው። መንግስት እስከ ዛሬ ድረስ የወሰደው በቂ የሆነ ጊዜ ነበረ።

የተለያዩ ምክንያቶች፣ አጥጋቢ ያልሆኑ ምክንያቶች እየተሰጡ ነው። እስከዛሬ ድረስ የቆየውና ይሄ አጥጋቢ ያልሆነ ምክንያት ስላላጠገብን ነው እኛም የራሳችንን ድል ወደ ራሳችን ወደ መወሰን ህጋዊ ድምዳሜ ላይ ደረሰ። ረጅም ሰዓት የፈጀው ውይይት ካደረጉ በኋላም

ወደፊት የሲዳማ ብሔራዊ ክልላዊ መንግስት ባንዲራ ይሆናል ያሉትን ሰንደቅ ዓላማ ከብሔራዊ ባንዲራ ጋር ጎን ለጎን በሐዋሳ ከተማ ጉዱማለ ሶሬሳ ሶንጎ በጋራ ሰቅለዋል። ወጣት ታሪኩ ይህን በተመለከተም የተሰቀለው ባንዲራ መንግስታዊ ወይም የሲዳማ ምክር ቤት ይሁንታ ሰጦት የተሰቀለ ሳይሆን የሲዳማ ሽማግሌዎችና ወጣቶች በባህላዊ መንገድ የሰቀሉት መሆኑና የሲዳማ ምክር ቤትም የሽማግሌዎችን ፍላጎት መሰረት በማድረግ ውሳኔያቸውን ያስተላልፋሉ ተብሎ ይጠበቃል ብሏል። በደቡብ ክልል የተነሱ በክልል ለመደራ

ጥያቄዎችን በተመለከተ ትናንት ማምሻውን የተጠናቀቀው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደሄደን ልዩ ጉባኤ ኦፊሴላዊ መግለጫ ሳይሰጥ በማህበራዊ ሚዲያ ደሄደን የሲዳማን በክልል መደራጀት ጥያቄ ፈቅዷል ተብሎ የተሰራጨውን መረጃ ተከትሎ ዛሬ ወጣቶች በአዋሳ ከተማ በተሽከርካሪዎች ጭምር በመዘዋወር ደስታቸውን ሲገልጡ አርፍደዋል። የአሜሪካ ድምፅ ራዲዮ ዮናታን ዘግዮስ አዋሳ ነኝ።

አድማጮች፣ ወደሚቀጥለው ፕሮግራም እናልፋለን። ስፖርትስ አዘጋጅና አቅራቢ ግርማቸው ከበደ።

ሰላም እንደምናመሻቸው የስፖርት ወዳጆች፣ በዛሬው የስፖርት ዝግጅት የሄንግሎው የኢትዮጵያ አትሌቶች ማጣሪያ፣ የኢትዮጵያ ጥሎ ማለፍ ዋንጫ የግማሽ ፍጻሜ ጨዋታዎችና የአፍሪካ ዋንጫ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ኢትዮጵያውያን አትሌቶችና የሆላንዷ ከተማ ሄንግሎ የጠበቀ ወዳጅነት አላቸው።

ከ80 ሺ በጥቂት መቶዎች ከፍ ያለ ቁጥር ያላቸው ነዋሪዎች የሚኖሩባት የምስራቃዊቷ ሆላንድ ከተማ ሄንግሎ ኢትዮጵያውያን አትሌቶች ሬከርድ ሰብረውባታል ለዓለም ሻምፒዮንና ኦሊምፒክ ጨዋታዎች የሚያበቃቸውን ውጤትም አስመዝግበውባታል ከ24 ዓመታት በፊት ኃይሌ ገብረስላሴ የአስር ሺ ሜትር ሬከርድን በዘጠኝ ሰከንዶች ያሻሻለው በሄንግሎ ነው ቀነኒሳ በቀለ የኃይሌን አምስት ሺ ሜትር ሬከርድ በሁለት ሰከንዶች የሰበረውም

በዚች በሄንግሎ ከተማ ነው። አልማዝ አያና ከሶስት ዓመት በፊት በሄንግሎ 10ሺ ሜትር ሮጣ ያሸነፈችበት ጊዜ ለመጀመሪያ ጊዜ 10ሺ ሜትርን የሮጡ ሴት አትሌቶች ካስመዘገቡት ሰዓት ሁሉ ፈጣኑ ነበር። ባለፉት ጥቂት ዓመታት ደግሞ የ10ሺ ሜትር የመም ውድድሮች ከውድድር መጥፋታቸውን ተከትሎ

የኢትዮጵያ አትሌቲክስ ፌዴሬሽን የዓለም ሻምፒዮናና የኦሊምፒክ ጨዋታዎችን ማጣሪያ በሄንግሎ እያካሄደ ቆይቷል። ኢትዮጵያውያን አትሌቶች በመጪው መስከረም ወር በዶሃ ለሚካሄደው የዓለም አትሌቲክስ ሻምፒዮና የሚሳተፈው የኢትዮጵያ ብሔራዊ ቡድን ውስጥ ለመካተት በመጪ ረቡ

በአራት ውድድሮች በሄንግሎ የሚፋለሙ ይሆናል። በ10,000 ሜትር በሁለቱም ጾታዎች፣ በ3000 ሜትር መሰናክል በሁለቱም ጾታዎች፣ እንዲሁም በ800 ሜትር በሁለቱም ጾታዎች እና በ1500 ሜትር ወንዶች የማጣሪያ ውድድሮች ይካሄዳሉ። የኢትዮጵያ አትሌቲክስ ፌዴሬሽን በማጣሪያው የሚሳተፉ አትሌቶችን እስካሁን በይፋ ባያሳውቅም በ48ኛው አትሌቲክስ ሻምፒዮና በርቀቶቹ ውጤት ላመጡ አትሌቶች ወጪ ሸፍኖ ማጣሪያውን እንዲሳተፉ እንደሚያደርግ

ቃል ገብቶ ነበር። በሄንግሎ የማጣሪያ ውድድር በዓለም ሻምፒዮናው ለመሳተፍ የሚያስችል ሰዓት ያስመዘገቡና ከአንደኛ እስከ ሶስተኛ የሚወጡት አትሌቶች ለዶሃው ውድድር የመመረጣቸው ድል ሰፊ ይሆናል።

የኢትዮጵያ ጥሎ ማለፍ ዋንጫ ግማሽ ፍጻሜ ጨዋታ በመጪው ሐሙስ ይካሄዳል። በፕሪምየር ሊጉ ክለቦች መካከል የሚደረገውና አሸናፊው በአፍሪካ ሁለተኛ የክለቦች ውድድር ለሆነው የካፍ ኮንፌዴሬሽንስ ዋንጫ የሚያልፍበት ውድድር በግማሽ ፍጻሜ የሊጉን ሻምፒዮን መቀለ 70 እንደርታና ሶስተኛ ሆኖ የጨረሰውን ፋሲል ከነማን አገናኝቷል። የሁለቱ ቡድኖች ጨዋታ በመጪው ሐሙስ ከጠዋቱ አራት ሰዓት ላይ በአዲስ አበባ ስታዲየም ያለ ተመልካች በዝግ እንዲካሄድ

የኢትዮጵያ እግር ኳስ ፌዴሬሽን ወስኗል። ሌላኛ የግማሽ ፍጻሜ ጨዋታ ኢትዮጵያ ቡናን ከሐዋሳ ከነማ የሚያገናኝ ቢሆንም መቼ እንደሚካሄድ ግን ይህ ዘገባ እስከተዘጋጀበት ጊዜ ድረስ አልታወቀም። የአሜሪካ ድምፅ ከኢትዮጵያ እግር ኳስ ፌዴሬሽን ባገኘው መረጃ መሰረት ኢትዮጵያ ቡና ስድስት ተጫዋቾች ኮንትራታቸውን መጨረሳቸውንና ሶስት ተጫዋቾች ደግሞ ለብሔራዊ ቡድን መመረጣቸውን በመግለጽ ጨዋታውን ላለማድረግ ወስኖ ነበር። ሆኖም ሀሳቡን በመቀየር ጨዋታውን ለማድረግ በመወሰኑ የፌዴሬሽኑ የህግ ክፍል ጉዳዩን እስኪመረምር ድረስ በጨዋታው ላይ ውሳኔ አልተላለፈም።

የድሬዳዋ ከተማ ቦርድ በኢትዮጵያ እግር ኳስ ፌዴሬሽን የተወሰነበትን የተጫዋቾች ውዝፍ ክፍያ እንደሚፈጽም አስታወቀ። ፌዴሬሽኑ ድሬዳዋ ከተማን ከሚያዘጋጃቸው ውድድሮች ማገዱን አስታውቆ ነበር። የድሬዳዋው ዘጋቢያችን አዲስ ቸኮል ዝርዝር አለው።

ከሁለት ወር በፊት የኢትዮጵያ እግር ኳስ ፌዴሬሽን የድሬዳዋ ከነማ ውላቸውን ያለግባብ አቋርጦ ያሰናበታቸውን ሶስት ተጫዋቾች ውዝፍ ደሞዝ እንዲከፍላቸው ወስኖ ነበር። በወቅቱ ክለቡ ውሳኔው እንደማይቀበሉ አስታውቆ የነበረ ሲሆን የኢትዮጵያ እግር ኳስ ፌዴሬሽንም ከሁለት ወር ዝምታ በኋላ ባለፈው አርብ ሐምሌ አምስት ቀን ክለቡ ፌዴሬሽኑ ከሚያዘጋጃቸው ውድድሮች ማገዱን አስታውቆ ነበር። የድሬዳዋ ከነማ ቦርድ በፌዴሬሽኑ ውሳኔ ዙሪያ አስቸኳይ ስብሰባ ተቀምጦ የነበረ ሲሆን ቦርዱ ስላስተላለፈው ውሳኔ የክለቡ ዋና ጸሐፊ አቶ አንበሳው አውግቸው ለቪኦኤ እንዲ ብለው ነበር

ሲገዙን ኮሚቴ ዲስፕሊን ሆኖ ውሳኔ አለ። እርግጥ ለውሳኔ ብዙ ክፍተቶች እንዳሉ ተረድተናል። ዞሮ ዞሮ ግን መጨረሻ ላይ ያው ከውድድር አገሪ ማለት ለመጋባቱ ያው ትርጉም ስለሌለው ውሳኔን ተቀብለን ያለ ተጫዋቾቹ ዲስፕሊን ኮሚቴ በወሰነ መሰረት ያ ደመወዛቸው እንዲከፈል ያቡርዱ ድር ለሶስቱም ተጫዋቾች ነው ክፍያቸው የምትፈጽሙት? ለሶስቱም ሳይሆን ያው አንደኛው በበሰዓት ያው ክለብ እንዳገኘ በስምምነት ከክለቡ ጋር ውሉና ፍሶ ሄደው

አሁንም ያው ሌላ ክለብ ላይ የተጫወተ የሚገኝ ስለሆነ ይህም ማረጋገጫው እዛው ፌዴሬሽንም ስለሆነ ውሉ ምኑም ያለው ለሁለት ተጫዋቾች ክፍያ እንፈጽማለን፣ የዚኛውን ደግሞ ማስረጃ እናቀርባለን ብለን ነው ስማማ ነው።

ፌዴሬሽኑ በርካታ ስህተቶችን እየፈጸመ ቢሆንም የህዝብ ክለብን ከውድድሮች እንዳይታገድ ለማድረግ ሲባል ብቻ ውሳኔውን ተቀብለነዋል ብለዋል አቶ አንበሳው። የድሬዳዋ ከነማ ለክለቡ ተገቢውን ግልጋሎት አይሰጡም ያላቸውን ሶስት ተጫዋቾች በመጀመሪያ ውድድር አጋማሽ ላይ ያሰናበታቸው ሲሆን ያሰናበተበት ሂደት መብታችንን የጣሰ ነው ያሉት ተጫዋቾች ግን ለእግር ኳስ ፌዴሬሽን ክስ አቅርበው ነበር። ፌዴሬሽኑም ጥያቄያቸውን ተቀብለው የድሬዳዋ ከነማ እንዲከፍል የወሰነበት ሲሆን ድሬዳዋ ከነማ ግን ውሳኔውን አልቀበሉ ብሎ መቆየቱን ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ

አዲስን፣ ለዘገባው አመሰግናለሁ።

ጣግ የተናነቀው ድምጽ ሪያድ ማህሪዝ አልጄሪያ ለፍጻሜ ያደረሰችውን ጎል ሲያስቆጥር የተሰማው የጨዋታው አስተላላፊ የነበረው ሐፊድ ዴራጂ ድምፅ ነው። የ54 ዓመቱ የአረበኛ ቋንቋ የጨዋታ አስተላላፊ ሀገሩ ከ29 ዓመታት በኋላ ለአፍሪካ ዋንጫ ፍጻሜ ስትደርስ ስሜቱን መቆጣጠር አቅቶት ድምፁ በለቅሶ ሲቃ ተንቀጥቅጧል። እስከ ጨዋታው መጨረሻ ድረስ አንድ ላንድ የነበረው የአልጄሪያና ናይጄሪያ ግጥሚያ ወደ ተጨማሪ 30 ደቂቃ ያመራል ሲባል በፍጹም ቅጣት ምት ክልል ጠርዝ ላይ አልጄሪያውያኑ ያገኙትን ቅጣት ምት

የማንቸስተር ሲቲው ኮከብ ሪያድ ማህሬዝ ለመምታት ተዘጋጀ። የጨዋታ አስተላላፊው ዴራጂ እባክህን ማህሬዝ ጎል አስቆጥር እያለ ለመነው። ማህሬዝ አላሳፈረውም፣ ጎሉን አስቆጠረ። ጨዋታ አስተላላፊው ዴራጂ ማህሬዝ አገባኮ እያለ በሲቃ የተናነቀ ድምፅ አወጣ። የተጋጣሚው ናይጄሪያ አሰልጣኝ ጌርኖት ሮርም የማህሬዝን ጎል ከላቀ ተጫዋች የተገኘ ድንቅ ቅጣት ምት ብለውታል።

ኢትዮጵያዊ በአምላክ ተሰማ በዳኛው። ሌላኛው የግማሽ ፍጻሜ ጨዋታ ሴኔጋል ቱኒዚያን አንድ ለዜሮ በማሸነፍ ከ17 ዓመታት በኋላ ለዋንጫ ትጫወታለች። ሴኔጋል ከ17 ዓመት በፊት ለፍጻሜ ስትደርስ የአሁኑ አሰልጣኝ አሉ ሲሴና ኮከቧ ኤልሃጂ ዲዩፍ የፍጹም ቅጣት ምትስተው በካሜሮን ተሸንፋ ነበር። አሁን ኮከቧ ሳዲዮ ማኔ ነው።

አሉ ሲሴ ደግሞ በአሰልጣኝነት ዋንጫ ለማንሳት አንድ የፍጻሜ ጨዋታ ብቻ ይቀረዋል። አልጄሪያና ሴኔጋል በዚሁ የአፍሪካ ዋንጫ በምድብ ጨዋታ ተገናኝተው አልጄሪያ ማሸነፏ ይታወሳል። የፍጻሜው ጨዋታ በመጪው አርብ የሚደረግ ሲሆን በአምላክ ተሰማ በዳኝነት ይመራዋል ተብሎ ይጠበቃል። የጨዋታው አስተላላፊ ሀፊድ ዴራጂም አንድም በደስታ አሊያም በሀዘን ሲቃ የተናነቀው ድምፅ ሲያወጣ እንሰማው ይሆናል።

የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የክለቦች ቻምፒየንስ ሊግ ፍጻሜ ውዝግብ ከሜዳ ውጭ የሚወሰን ይሆናል። ከአንድ ወር በፊት በመጀመሪያው የፍጻሜ ጨዋታ ሞሮኮ ላይ አንድ ለአንድ በተጠናቀቀውና የመልሱ ግጥሚያ ቱኒዚያ ላይ ሳያልቅ የተቋረጠው የዋይዳር ካዛብላንካና የኤስፔራንስ ፍልሚያ በዓለም አቀፉ የስፖርት ግልግል ፍርድ ቤት

ውሳኔ ሊሰጥበት ቀነ ቀጠሮ ተይዞለታል። በመልሱ ጨዋታ ኤስፔራንስ አንድ ለዜሮ እየመራ የነበረ ሲሆን በ58ተኛው ደቂቃ ዋይዳድ ያስቆጠረውን ጎል የመሀል ዳኛው ባካሪ ጋሳማ መሻራቸውና የቪዲዮ ረዳዳኝነት ባለመጠቀማቸው የሞሮኮ ቡድን አቋርጦ መውጣቱ ይታወሳል። ከዚያ በኋላ ካፍ ሁለቱ ቡድኖች የመልስ የፍጻሜ ጨዋታቸውን በገለልተኛ ስታዲየም እንዲጫወቱ ቢወስንም ክለቦቹ አልተስማሙም። ክለቦቹ የካፍ ውሳኔን ተቃውመው ለዓለም አቀፉ የስፖርት ግልግል ፍርድ ቤት

ሻምፒዮን ሆነናል ዋንጫውም ይገባናል በሚል በተናጥል ይግባኝ አስመዝግበው ነበር። የስፖርት ግልግል ፍርድ ቤቱ ባወጣው መግለጫም ውሳኔን ሐምሌ 24 ቀን 2011 ዓ ም አሳውቃለሁ ብሏል። ሻምፒዮን የሚሆነው ቡድንም በሜዳ ላይ ሳይሆን በፍርድ ቤት የሚታወቅ ይሆናል።

ሰርቢያዊው ኖቫክ ጆኮቪች እና ሮማንያዊቷ ሲሞና ሀሌፕ የዊምበልደን የሜዳ ቴኒስ አሸናፊ ሆነዋል። ከዓለም ታላላቆቹ የሜዳ ቴኒስ ውድድሮች አንዱ የሆነው ዊምበልደን የወንዶቹ የፍጻሜ ፉክክር አራት ሰዓት ከ57 ደቂቃ ወስዷል። ይህ የሮጀር ፌዴረርና ጆኮቪች ፉክክር በዊምበልደን ታሪክ ረጅም ጊዜ የወሰደው ፍጻሜ ሆኗል። አምስት ዙሮች በወሰደው ውድድር ሊሸነፍ ሁለት ነጥቦች ብቻ ቀርተውት የነበረው ጆኮቪች ውጤቱን በአስገራሚ ብቃት በመቀልበስ ፌዴረርን መርታት ችሏል። ሶስት ለሁለት በተጠናቀቀው ውድድር ጆኮቪች የመጨረሻውን ዙር

13 ለ12 በሆነ ውጤት አሸንፏል። በሴቶቹ ፍክክር ሲሞና ሀሌፕ በብዙ የተጠበቀችውን ሴሪና ዊሊያምስን ሁለት ለዜሮ በመርታት ሻምፒዮን ሆናለች። አሸናፊዎቹ እያንዳንዳቸው 29 ሚሊዮን ዶላር የሽልማት ገንዘብ ያገኛሉ። ለዛሬ የነበሩኝ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። መልካም ምሽት ይሁንላችሁ።

የስፖርት አዘጋጃችንን ግርማቸው ከበደን ለሳምንቱ የስፖርት ቅንብሩ እናመሰግናለን። አዲስ ቸኮልንም እንዲሁ ለስፖርት ዘገባው። አሁን የአፍሪቃ ነክ ርዕሶች። ደቡብ ሱዳን ሉዓላዊ አገር ከሆነች ስምንት ዓመታት ያለፉ ሲሆን ከዓለም በዕድሜ ያነሰችው አገር

በረሃብ መጠቃቷ አልቀረም ይላል የተባበሩት መንግስታት ድርጅት በቅርቡ ባወጣው ዘገባ ከጠቅላላው ህዝብ ወደ ግማሽ የሚጠጋው 6.1 ሚሊዮን የሚሆን ህዝብ የምግብ እጥረት እንደ ተደቀነበት ይገልጣል አዳነች ፍሳዬ ለአፍሪካ ነክርሶች እንዲህ አሰናድተዋለች ደቡብ ሱዳን ባለው የአየር ንብረት ችግር የኢኮኖሚ አለመረጋጋትና በአንዳንድ አካባቢዎች በቀጠለው ግጭት ምክንያት በሚሊዮኖች የሚቆጠሩ ደቡብ ሱዳናውያን

ወደ ጎረቤት ሀገሮች ተሰደዋል። ሌሎች ደግሞ በሀገራቸው ውስጥ የተባበሩት መንግስታት ድርጅት ባዘጋጀላቸው መጠለያ ቦታዎች የምግብ አቅርቦት ያገኛሉ፣ ደህንነታቸውም ይጠበቃል። በደቡብ ሱዳን የዓለም ምግብ ፕሮግራም የኮሚኒኬሽንስ ኃላፊ ቶምሰን ፌሬ ያብራራሉ።

ሳውት ሱዳን ኢስ ኦነ ኦፍ የሞስት ኮምፕሌክስ ኦፕሬሽንስ። ደቡብ ሱዳን ለዓለም የምግብ ፕሮግራም ከዓለም እጅግ ውስብስብ ከሆኑ መርሃ ግብሮች አንዱ ነው፣ ምክንያቱም በዝናብ ወራት ወቅት 60 ከመቶ የሚሆነው የአገሪቱ ክፍል የመንገድ ተደራሽነት የለውም። ድሮም ቢሆን የደቡብ ሱዳን የዝናብ ወራት ምግብ ለማግኘት የሚቸገሩበት ጊዜ ነው።

የተራቡ ሰዎች ሲኖሩ በምግብ ማከፋፈያው ማዕከል አስቸኳይ የንግድ ሁኔታ ይኖራል። ማላካል ደቡብ ሱዳን ባለው የተባበሩት መንግስታት ድርጅት መጠለያ የዓለም የምግብ ድርጅት ሠራተኞች ለአንዳንድ ተፈናቃዮች ወርሃዊ ምግብ ያከፋፍላሉ። ሜሪ ላ ስለነበረ ሁኔታ ይገልጻሉ። እንደ አውሮፓ አቆጣጠር በ2013 ዓ ም ጦርነት ከመጀመሩ በፊት

ሁኔታዎች ጥሩ ነበሩ ነበር ያሉት ሜሪላንና አስራ ሁለት ልጆቻቸው እንዲሁም ሌሎች ሰላሳ ሺህ ተፈናቃዮች ለስድስት ዓመታት ያህል መጠለያው ሰፈር ውስጥ ኖረዋል። እንደ አውሮፓ አቆጣጠር በ2013 ዓ.ም ጦርነት ከመጀመሩ በፊት ሁኔታዎች ጥሩ ነበሩ። እሳቸውና ባለቤታቸው ያርሱና አሳ ያሰግሩ እንደነበር በምግብም ራሳቸውን ይችሉ እንደነበር ገልጸዋል። አሁን ግን የሰብአዊ ረድኤት ጥገኞች ሆነናል።

በየወሩ የሚሰጠን የምግብ ራሽን ለወር እንዲያዘልቀን እንጥራለን ብለዋል። በተፋፈገው የድንኳን ከተማ የሚኖሩት ሌሎች ተፈናቃዮች ወደ መኖሪያቸው መመለስ ይፈልጋሉ፣ ነገር ግን ሞክረው አያውቁም። ምክንያቱም መኖሪያ ቤቶቻቸው በቦታቸው የሉም ወድመዋል። አንዳንዶቹ ደግሞ የተባበሩት መንግሥታት ድርጅት ካቀረበላቸው መጠለያ ውጭ ምን ሊገጥማቸው እንደሚችል አያውቁም። ኤልያ ኒዮል ሎዋል

በማዕከላዊ ላይኛው ናይል ክልል የረድኤትና የመልሶ ማቋቋም ስራ አስኪያጅ ናቸው። የብሔራዊ መንግስቱን ዝግጅት ማየት ይፈልጋሉ። ያኔ እንግዲህ አሁን ሰላም አለ ብሎ ለማመን የሚችሉ ይመስለኛል። ባለፈው ዓመት በተደረገው ቋፍ ላይ በነበረ የሰላም ስምምነት ምክንያት የዓለም የምግብ ፕሮግራም 173 ሺህ ቶን ምግብ ለማቅረብ ችሏል።

ከዛ በፊት ከነበረው በ66,000 ቶን ይልቃል። የዝናብ ወራት ከመግባቱ በፊት በ60 አካባቢዎች የሚከፋፈል ነው። ይህም ከአምስት ሚሊዮን በላይ የሚሆኑ ተፈናቃዮችን ይቀልባል። የሀገሪቱ የእርሻና የምግብ ዋስትና ሚኒስትር ኦኒቶ አዲጎ ኒዋክ የእኛ ግብ በምግብ ራስን መቻል ነው ብለዋል

ችግሩ ነፃ እንድንሆን ሰው መጥቶ ምግብ እንዲሰጠን ሳይሆን የራሳችንን ምግብ እንዴት እናምርት ነው። ያም ሲባል ግን የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ የላይኛው ናይል ክልል አስተባባሪ ሃያዘል ድዊ በመጠለያው የሚኖሩት ከመንግስት አንስቶ እስከ ሰብአዊ ድርጅቶችና ዜጎች ድረስ ዋናው ነገር አድርገው የሚያዩት ቢኖር ሰላም ነው ይላሉ።

ሰላም ከሌለ ሰዎች ወደ መኖሪያቸው ተመልሰው ሊያርሱና መኸር ሊሰበስቡ አይችሉም። ወደ መደበኛው ኑሯቸው ሊመለሱ አይችሉም። በተባበሩት መንግስታት ድርጅት የተፈናቃዮች መንደር የተጠለሉትም የሚሉት ይህንኑ ነው። ሰላምን ከመቀበል በስተቀር ሌላ አማራጭ የለንም ሲሉም ኤሊያ ኒዮሎል በማዕከላዊ ላይኛው ናይል ክልል

የረዴትና የመልሶ ማቋቋም ስራ አስኪያጅ አስገንዝበዋል። አድማጮች፣ በደቡብ ሱዳን ስላሉ የረሃብ ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።

አዳነች ፍስሐዬን ለዝግጅቷ እናመሰግናለን። አድማጮች ዝግጅታችንን ወደ ማጠናቀቁ ተቃርበናል። አዲሱ በቀሩን ጥቂት ደቂቃዎች ነገ የሚኖሩን እናስተዋውቅ። ሌሎች ማስታወሻዎችም ነገ ማክሰኞ ለ ሐምሌ ዘጠኝ ሐምሌ ዘጠኝ ብል እሁድ በራዲዮ መጽሔት ሐምሌ ስድስት ያልኩት ትዝ ብሎኝ በጣም ገረመኝ። ሐምሌ ሰባት ነበር። ኤኒዌይ ወደ ነገራችን ለመመለስ ነገ ማክሰኞ ሐምሌ ዘጠኝ

ሐኪሙን ይጠይቁ እንዳለ እንዳትረሰ፣ ሐኪሙን ይጠይቁ ይኖረናል። ሌሎች ዝግጅቶችም አለን። ዛሬ ሰዓት ጥበት ስለ ገጠመን ያላስተላለፍ ነው። ባለፈው ሳምንት መገባደጃ የጀመርነው ክርክር ፕሮግራም በሁለቱ የፖለቲካ የኢህአዴግ ፖለቲካ ድርጅቶች ፍጥጫ ዙሪያ ያተኮረ የሁለት ወገን እይታ የሚያንጸባርቅ ክርክር የመጨረሻ ክፍል በነገው ምሽት ይቀርባል።

በተጨማሪ ደግሞ ከኢትዮጵያ የሚደርሱን ወቅታዊ ዘገባዎች እንደሚኖሩ ተስፋ እናደርጋለን። እነሱንም እንዳመጣጣቸው እንደየ ሁኔታው እናስተናግዳለን እናስተናግዳለን። ታዲያ አዲሱ በአሃዱ ራዲዮ ሰማን ኤፍኤም ዘጠና አራት ነጥብ ሶስት ነጥብ ላይ አሁን የሚሰራጨውን ዝግጅታችንን ጨምሮ በየቀኑ በዚህ ሰዓት አድማጮቻችን እንዲከታተሉ የአሃዱ አድማጮች አሁን እየሰሙን ነው። በትክክል እየሰሙ ይመስለኛል። መልካም

ለምሽት የያዝነውን አድማጮች በዚሁ ማገባደዳችን ነው ያስተናገናችው፣ ናችሁ አሉላ ከበደና አዲሱ አበበ፣ የፕሮግራሙ አቀናባሪ ንጉሱ ታምሬ እንዲሁም የስርጭት መሐንዲሳችን ጨምሮ ከሌሎች የተቀሩ ባልደረቦቻችን ጋር ለምሽት የያዝነውን በዚህ ላይ እናበቃለን። ነገ ምሽት ስሳ ላይ ጠብቁን። ደህና ደሩ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።